ሁለቱም መሪዎች በብሔራዊ ቤተ መንግስት ተገናኝተው ከተወያዩ በኋላ በጋራ ጋዜጣዊ መግለጫ ሰጥተዋል። በጋዜጣዊ መግለጫው የጀርመኗ መራሄተ መንግስት ዶክተር አንጌላ ሜርክል እንዲህ ነበር ያሉት። ቅሬታ ካላቸው ሰዎች ጋር ግልጽ ውይይት መደረግ እንደሚገባው አሳስቤ ያለው ቀጣይነት ያለው የሲቪል ማህበረሰብ በማደግ ላይ ያለ ህብረተሰብ አካል መሆን እንዳለበትም ተጠቁሟል። ከዚህም በተጨማሪ ይህ የሚሆነው እያደገ በመጣው በማህበራዊ መገናኛ ዘዴዎች አማካኝነት ነው። በዚህ ረገድ እኛ በነፃው መስክ ለመርዳት ዝግጁ ነ ዶክተር አንጌላ መርከል ከጋዜጠኞች የቀረቡ ጥያቄዎችን መሰረት አድርገውም ሲናገሩ አንድ ዴሞክራሲ የተሟላ የሚሆነው በፓርላማ ውስጥም የተቃዋሚዎች ድምፅ ሲታከልበት ነው። ለዴሞክራሲያዊ ስርዓት በመገናኛ ዘዴዎች አማካኝነት የተለያዩ አስተሳሰቦችን ማንሸራሸር እና ውይይት ማድረግ አስፈላጊ ነው። ኢትዮጵያ ውስጥ ይህ ገቢራዊ እንዲሆን መሰራት አለበት። አሁን የታሰበው የለውጥ እርምጃቸው ከዚህ ጋር የተያያዘ ከሆነ በምክር ቤት ውስጥም የተለያዩ ስሜቶችን ለማንጸባረቅ ይቻል ይሆናል ብለዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በበኩላቸው የኢትዮጵያና የጀርመን ወዳጅነት ረዥም ዕድሜ ያስቆጠረ መሆኑን በማውሳት የመርክል ጉብኝት የሁለቱም አገራት ግንኙነት ወደ ላቀ ደረጃ እንደሚያደርሰው ተናግረዋል። አያይዘውም የዜጎቻችን የፖለቲካ ተሳትፎ ለማበረታታት ና የፖለቲካ ምህዳሩ ለማስፋት የሚቻልባቸው መንገዶች ላይ ተወያይተናል። ይህ በጣም ጠቃሚ ጉዳይ ነው። በተጨማሪም የፖሊስ ኃይላችንን ለማጠናከር ተወያይተናል። እንደምታውቁት ጀርመን በዚህ መስክ ሰፋ ያለ ልምድ አላት እና የሚያጋጥሙንን የጸጥታ ችግሮች የጸጥታ ኃይሎቻችን እንዴት በአግባቡ መፍታት እንደሚችሉ የአቅም ግንባታ ለማድረግ ተስማምተናል። በአካባቢያዊ ጉዳይም ተወያይተናል። በደቡብ ሱዳንና በሶማሊያ ያለውን የጸጥታ ሁኔታ የሚሻሻልበት መንገድ አብሮ ለመስራት ሌላው የተወያየንበት ርዕስ ነበር። Areas where we can cooperate and even deepen, uh, the cooperation we have, uh, with Germany. በተለያዩ ክልሎች በተፈጠሩ ግጭቶች የሞቱ ሰዎች ቁጥር 500 ደርሷል ይባላል ይህን ሊያረጋግጡልን ይችላል ወይ ተብሎ ከጋዜጠኞች ለቀረበ ጥያቄ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሲመልሱ በተለያዩ ጊዜያት በተካሄዱ ግጭቶች በርካታ ሰዎች መሞታቸውን በመግለጽ ቁጥሩ ከዚያም ሊበልጥ እንደሚችል ተናግሯል። ለዶቸቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ። Keadis Addis